ፕሬዝዳንት አልበሽርን ተክቶ መንግስት የሆነው ወታደራዊ ካውንስል ከህዝብ ለሚቀርብለት የከረረ ጥያቄ አጥጋቢ መልስ እየሰጠ አይደለም። ይልቁንም ባለፈው ሳምንት መጀመሪያ ላይ ከጦር ሰራዊቱ ቢሮ ፊት ለፊት ከትመው ተቃውሟቸውን ሲያሰሙ በነበሩ ሰላማዊ ሰዎች ላይ የተወሰደው የኃይል እርምጃ የነበረውን ተስፋ እንዳያጨልመው አስግቷል። የተወሰደው የኃይል እርምጃና አገሪቱ የገባችበት ቀውስም ጎረቤት አገሮችን እና ዓለም አቀፉን ማህበረሰብ ጭምር የሚያሳስብ ሁኗል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እርምጃውን አውግዞ ወታደሩ ስልጣኑን ለሲቪል አስተዳደር እንዲያስረክብ በመጠየቅ ሱዳን ከህብረቱ አባልነት እንድትታገድ ወስኗል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም ወደ ካርቱም በማቅናት በአገሪቱ ሰላማዊ የስልጣን ሽግግር ይኖር ዘንድ ሁሉም ወገኖች እንዲወያዩና እንዲስማሙ የሽምግልና ሀሳብ አቅርበዋል። የመንግስታቱ ድርጅት የጸጥታው ምክር ቤትም የተፈጠረውን እውከትና ግድያ አውግዞ ወንጀሉ እንዲጣራ ጠይቋል። የኤርትራው ፕሬዝዳንት ኢሳይያስ አፈወርቂም ወደ ግብፅ አቅንተው የወቅቱ የአፍሪካ ህብረት ፕሬዝዳንት ከሆኑት ፕሬዝዳንት አብደልፋታህ ሲሲ ጋር መምከራቸው ታውቋል። ሳውዲ አረቢያና ሌሎች የገልፍ ባህረ ስላጤ ሀገሮች ቀደም ብሎ ለወታደራዊ መንግስት ሞቅ ያለ የገንዘብ እርዳታ በመለገስ ጭምር ድጋፋቸውን መግለጻቸው አይዘነጋም። አሜሪካም ሱዳናውያን አለመግባባታቸውን በውይይትና ድርድር እንዲፈቱ ለማግባባት በዚህ ሳምንት አንድ ቡድን እንደምትልግ ማስታወቋ ተገልጿል። በዚህ መሃል የአውሮፓ ህብረት ድምጹ ብዙ አይሰማም እየተባለ ነው። በእርግጥ ቀደም ሲል ህብረቱ ወታደራዊ ካውንስሉ ስልጣኑን ለሲቪል የሽግግር መንግስት እንዲያስተላልፍ የሚጠይቀውን የአፍሪካ ህብረትን አቋም እንደሚደግፍ አስታውቋል። ይህንን የህብረቱን አቋምም የውጭ ጉዳይ ኃላፊዋ ወይዘሮ ፌደሪካ ሞገሪኒ ደጋግመው ሲናገሩ ተሰምተዋል። ያም ሆኖ የአውሮፓ ህብረት ለችግሩ የሰጠው ትኩረት የሚገባውን ያህል አይደለም የሚል ትችት ይሰማል። የህብረቱ ቃል አቀባይ ወይዘሪት ማያ ኮሲያንሲክ ለዲ ደብሊው በሰጡት አስተያየት ግን ህብረቱ በሱዳን ላይ ተግቶ እየሰራ መሆኑን ነው የገለጹት። የሱዳንን ሁኔታ በሚመለከት ህብረቱ በንቃት የተሳተፈ ነው የሚገኘው። ከአጋሮቻችን ጋር በጋራ እየሰራንበት ነው። እዚያው በቦታው ላይ በመገኘትና እዚህም ሆነን በችግሩ ላይ መስራታችን ይቀጥላል በማለት በሚቀጥለው ሰኞ ሉክዘምበርግ በሚካሄደው የውጭ ጉዳይ ሚኒስትሮች ስብሰባ ሱዳን አንዱ አጀንዳ መሆኑንም አስታውቀዋል። ክ ወይዘሪት ማያ አክለውም በሱዳን ጉዳይ ዋናው ነገር ይላሉ፣ ዋናው ነገር የሲቪል አስተዳደር እንዲመሰረት የምናደርገው ጥሪ መቀጠሉ ላይ ነው። የሲቪል አስተዳደር ከተመሰረተ የአውሮፓ ህብረት ሱዳንን በፖለቲካም ሆነ በኢኮኖሚ ለመደገፍ ዝግጁ ነው። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ባቀረቡት የሽምግልና ሀሳብ መሰረት ወታደራዊ ካውንስሉ የታሰሩትን ሊፈታና የስራ ማቆም አድማ ጠርተው የነበሩ ተቃዋሚዎችም ጥሪያቸውን አጥፈው ለድርድር ሊቀመጡ የተስማሙ መሆኑን በሱዳን የኢትዮጵያ አምባሳደርና የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ማህሙድ ድሪር ትናንት አስታውቀዋል። የጠቅላይ ሚኒስትሩ ሽምግልና ጥሩ ጅምር ቢሆንም ቀጣይነቱና ዘላቂነቱ ግን አሁንም አሳሳቢ እንደሆነ ነው የሚነገረው። የሱዳን የቅርብ ወዳጅና አጋርነን በሚሉት በሳውዲና አጋሮቿ ከሁሉም በላይ ደግሞ በወዳጃቸው ፕሬዚዳንት ኢሳይያስ ይወደድላቸው ይሆን አይሆን አይታወቅም። ብዙዎች ግን የሱዳን ጉዳይ የኤርትራንና የኢትዮጵያን ብሎም የፕሬዝዳንት ኢሳያስንና የጠቅላይ ሚኒስትር አብይ አህመድን ወዳጅነትንም የሚፈትን ሳይሆን እንደማይቀር ነው የሚገምቱት። ገበያው ንጉሴ ለዲ ደብልዩ ብራስልስ